በነቀምቴ ከተማ ባለፈው አንድ ዓመት ውስጥ የተፈጠረው አለመረጋጋት በአካባቢው የንግድና ኢኮኖሚያዊ እንቅስቃሴ ላይ ጫና አሳድረዋል ሲሉ አንዳንድ የከተማይቱ ነዋሪዎች ይናገራሉ። አንዳንድ ባለ ሀብቶችም ወደ ሌሎች አካባቢዎች በመሄድ ላይ ናቸው ይላሉ። የኢንተርኔት አገልግሎት በከተማዋ መቋረጡና በአብዛኛው ወለጋ ዞኖች የስልክ አገልግሎት ያለመኖርም ስራቸው ላይ እንቅፋት መፍጠሩን ነው በንግድ ስራ የሚተዳደሩት እነኚህ ግለሰቦች የተናገሩት። የነቀምቴ ከንቲባ አቶ በሪሶ ተመስገን በበኩላቸው ከተማዋ በአሁኑ ሰዓት ተረጋግታለች፣ ሁለንተናዊ እንቅስቃሴዋም እንዲቀላጠፍ ውይይት እናደርጋለን ማለታቸውን ጠቅሶ ናኮር መልካ ተከታዩን አድርሶናል። አንዳንድ የነቀምቴ ነዋሪዎች ከተማ ውስጥ ባለው የጸጥታ ስጋት የየዕለት ተግባራቸውን በአግባቡ ማከናወን አለመቻላቸውን ይናገራሉ። በተለይ ከምሽቱ 12 ሰዓት በኋላ ከተማ ውስጥ መንቀሳቀስም ሆነ አንድ ሰው ችግር ቢደርስበት ወይም ሐኪም ቤት መሄድ ቢፈልግ በጸጥታ ኃይሎች ሊደበደብ ወይም ሊዋከብ ስለሚችል ከቤት መውጣት አዳጋች ነው ይላሉ አንድ ለደህንነት ይፈራለው በማለት ስማቸውን እንዳይጠቀስ የጠየቁ ግለሰብ። ይህ ግለሰብ ምንም ያህል ከፍተኛ የመንግስት ወታደሮች በከተማው ቢንቀሳቀሱም ህብረተሰቡ ከጸጥታ ስጋት አልተላቀቀም ብለዋል ለዚህም ደግሞ እንደ ማሳያ የሚያቀርቡት ባለፈው ሰኞ የአንድ ግለሰብን በጠራራ ፀሀይ ከተማ ውስጥ ባልታወቀ ሰው መገደል ነው የታጠቀ የመንግስት ኃይል ከተማዋን ተቆጣጥሯታል ነገር ግን ይህ ሁሉ ኃይል እያለ አሁንም የሰው ህይወት እየጠፋ ነው ለምሳሌ ባለፈው ሰኞ አንድ ስሙን የማላውቀው ግለሰብ በጥይት ተመቶ ሞቷል። የጸጥታ ኃይሎች ከተማ ውስጥ መንገድ ላይ የሚሄድ ሰውን ይደበድባሉ፣ ያስፈራራሉ፣ እስርም ይፈጽማሉ። ከኑሮ ውድነት የተነሳም ለመኖር ከባድ ሆኖብናል። ይህ ችግር ተደማምሮ ተስፋ መቁረጥ ውስጥ እያስገባን ነው። አንዳንድ ባለ ሀብቶች ከተማዋን ለቀው ወጥተዋል። እኛም እዚህ የቆየ ነው ሌላ ቦታ ሄዶ ለመኖር የሚያስችል የገንዘብ አቅም ስለሌለን እንጂ በከተማው የሚታየው የሰብአዊ አያያዝ ሮጠ ወደ ሌላ ቦታ እንድትሄድ የሚያደርግ ነው። ባለፈው ዓመት ውስጥም በርካታ ግለሰቦችና የመንግስት ስራ ኃላፊዎች በነቀምቴ ባልታወቀ ኃይል ተገለዋል። ነገር ግን ኃላፊነቱን የወሰደ ወይም ተጠያቂ የሆነ አካል የለም ያሉት ግለሰቡ በጸጥታ ስጋት ሳቢያ አንዳንድ የከተማ ባለሀብቶች ወደ ሌሎች ከተሞች በመሄዳቸው የንግድ እንቅስቃሴውም ተዳክሟል ይላሉ። ሌላው አዱኛ እባላለሁ ያለኝ የከተማ ነዋሪ የኢንተርኔት አገልግሎት በከተማው ከተቋረጠ ሁለት ወር በማለፉ ባለፈው ዓመት ከዩኒቨርሲቲ የተመረኩ ቢሆንም በድረገጽ ላይ የሚለቀቁ የስራ እድሎ ችን ለመመዝገብም ሆነ መወዳደር አልቻልኩም ብሏል። የስልክ አገልግሎቱም በአብዛኛዎቹ የወለጋ ዞኖች በመቋረጡ ነጆ ካሉ ቤተሰቦቼ ጋር ተገናኝቼ ስለሚያስፈልገኝ የገንዘብ ድጋፍና እነሱም ስላሉበት ሁኔታ ማወቅ አልቻልኩም ሲል መንግስት አገልግሎቱን በቶሎ መክፈት አለበት በማለት አሳስቧል። ሌላው ለደህንነታቸው ስለሚፈሩ ስማቸው እንዳይጠቀስ የጠየቁ የኢንተርኔት አገልግሎት በመስጠት እንዲሁም በንግድ ስራ የሚተዳደሩ ግለሰብ በስልክና ኢንተርኔት አገልግሎት መዘጋት ደረሰ ያሉትን ጉዳት እንዲህ ገልጸዋል። የሚታወቀውም በኢንተርኔት እና በአንዳንድ የኮምፒውተር መለዋወጫ እቃ ሽያጭ ነው የምተዳደረው። በአሁኑ ሰዓት የኢንተርኔት አገልግሎት ከተቋረጠ ጀምሮ በስራችን ላይ ትልቅ የሆነ ተጽዕኖ ፈጥሯል። አንዳንድ እቃዎችን ድሮ ከአዲስ አበባ ስምንገዛ በፎቶ አስደግፎ ነበር የሚልኩልን፣ ብራንዱን አይነቱ። በአሁኑ ሰዓት ይህንን ማድረግ አንችልም። በአካል ወደ አዲስ አበባ ሂደን ማምጣት ነው ያለብን። ያንን በማድረግ ደግሞ አንደኛ ያንን ነው ድሮ እዚህ ስራችንን እየሰራን እቃችን እነዚህ ቁጭ እናያለን። አሁን ግን በአካል ሂደን ማየት ስላለብን ያለን የቃውን ጥራት በኢኮኖሚያችን ላይ ብራው ትተን ሆቴል ዘን ትራንስፖርት ምናምን ብለን የሚያመጣውና አሉታዊ የሆነ ተጽዕኖ ፈጥሮብናል። እንዲሁም ደግሞ ወደ ወለጋ፣ አሶሳ አካባቢ ካሉ ከተምሮቻችን ጋር እንደ ድሮ መገናኘት አልቻለን። ምክንያቱም በቃ ከዚህ ነው የምንልክላቸው እነሱም እንዲሁም በምስልና በድምፅ አስደግፈን ይህ ዕቃ እኔ ጋር አለ ወይ ደግሞ የሚፈልጉትን አንተ ጋር አለ ወይ ብሎ ብሎ ልብላት ነበር እስኪ አሁን ግን ያንን ማድረግ አልቻልም። ወደ ወለጋ ወደ ምዕራብ ወለጋ ካሉ ጋር ደግሞ በድምፅ ራሱ መገናኘት አልቻልም በአካል ካል ይሄ ነገር በስራችን ላይ ኦልሞስት በጣም መጥፎ ጥላ ፈጥሮብናል። ወደ መዝጋት ብዙ ነጋዴዎች ከተማውን ደቆ የወጡ ነው። በእኛ አካባቢ የጨለማ ጊዜ ነው ማለት ይቻላል። እና ግብር መክፈል የምንችለው ስንሰራ ነው። በጣም በጣም እየተቸገረን ነው። እና የኢንተርኔት አገልግሎት በፍጥነት ወደ ድሮ አገልግሎቱ እንዲመለስልን እንጠይቃለን። ማለት ነው የነቀንቴ ከንቲባ አቶ በሪሶ ተመዝጌን የኢንተርኔት አገልግሎት መዘጋትን በተመለከተ የክልሉ ወይም ጉዳዩ የሚመለከታቸውን የኢትዮ ቴሌኮም ባለስልጣናት ጠይቁ ያሉ ሲሆን ከተማዋ አሁን ተረጋግታ ሁለንተናዊ እንቅስቃሴዎችም ያለ ችግር እየተከናወኑ ነው ብለዋል የአንዳንድ ባለሀብቶቹ ወደ ሌላ ስፍራ መሸሽ አልሸሸጉም ከንቲባው ያነሳው ጥያቄ ትክክል ነው እኔ ወደ ከንቲባነት ስልጣን ከመጣው ገና ሁለት ወሬ ነው ከመጣው እንግዲህ የትኞቹ ባለሀብቶች ወደ ሌላ ቦታ እንደሄዱ በግልጽ አላውቅም። ነገር ግን ነቀምቴ ከዚህ በፊት በጸጥታ ችግር ውስጥ በነበረችበት ወቅት ወንጀል መበራከቱና ምቹ ሁኔታ እንዳልነበረ ይታወቃል። አሁን ግን ከተማው ተረጋግቶ ሰላምም ሰፍኗል። ከባለሀብቶችና ከህብረተሰቡም ጋር እየተወያየን ነው። እዚያ ያለው ባለሀብት ብቻ ሳይሆን ከሌላም ቦታ መጥቶ ከተማዋን እንዲያለማ ንፈልጋለን። የህግ በላይነት ተረጋግጦ ማንኛውም ሰው ያለምንም ስጋት እንዲንቀሳቀስና ነቀምቴ የንግድ ማዕከል እንድትሆን ትልቅ ዝግጅት እያደረግን ነው። ባለፈው ሰኞ በከተማው ተገደለ ስለተባለው ግለሰብ ፖሊስ ምርመራ እያደረገ መሆኑን ጠቅሰው ከ12 ሰዓት በኋላ የጸጥታ ኃይሎች በህብረተሰቡ ላይ ድብደባና ወከባ ይፈጽማሉ የተባለውን አስተባብለዋል። ቃም የጸጥታ አካላት ሰው እንደበደቡ ይህን አደረጉ፣ ይህን በደል ፈጸሙ ተብሎ የሚቀርበውን ወቀሳ እኔ በተጨባጭ ይህ ሁኔታ ይፈጸማል የሚል እምነት የለኝም። በመንግስት የተጣለው የማዘዣ ማዕከል አስተዳደሩም በመንግስት ነው ሊነሳ የሚችለው በእኛ የስልጣን ደረጃ እልባት የሚያገኝ አይደለም። ከፍተኛ ቁጥር ያላቸው የመንግስት ታጣቂዎችም በከተማ የሚንቀሳቀሱት በሰሜኑ የሀገሪቱ አቅጣጫ የነበረው ወታደራዊ እዝ ወደ ምዕራብ በመዘዋወሩ ነው እንጂ የማዘዣ ማዕከል አስተዳደር ጋር አያያዝም ሲሉ ተናግረዋል። አቶ በሪሶ የከተማ አስተዳደሩ በመሰረተ ልማትና አገልግሎቶች ላይ የሚታዩ የህዝብ ሮሮዎችን ለመፍታት ከህብረተሰቡ ጋር እየተወያየ ችግሩን ለመፍታት እየሰራ ነው ሲሉም ተናግረዋል። ከንቲባው በምዕራብ ኦሮሚያ በተለይ ምዕራብ ወለጋ፣ ቄሌም ወለጋ ና በሆሮ ጉድሮ ወለጋ ሙሉ በሙሉ እንዲሁም በምስራቅ ወለጋ ጋ አብዛኛው ቦታ ለሁለት ወራት የተዘጋውን የኢንተርኔትና ስልክ አገልግሎት መንግስት እንዲከፍት ሂዩማን ራይትስ ዎች የተባለ የሰብአዊ መብት ተሟጋች ባለፈው ሰኞ መግለጫ አውጥቶ ነበር። ቡድኑ በመግለጫው የአገልግሎቶቹ መቋረጥ ቤተሰቦች መካከል ያለውን ግንኙነትና ለኑሮ አስፈላጊ የሆኑ አገልግሎቶችን ከማስተጓጎሉ በተጨማሪ መንግስት በአካባቢው በታጣቂዎች ላይ እያካሄደ ያለውን ዘመቻ በተመለከተ መረጃ እንዳይኖር አድርጓል ብሏል። በዚህ ጉዳይ ዙሪያ ማብራሪያ ለመጠየቅ የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻን ባልቻን ለማግኘት ያደረግነው ሙከራ አልተሳካም። እንዲሁ የኢትዮ ቴሌኮም የስራ ኃላፊዎችንም ስለ ጉዳዩ ለመጠየቅ ያደረግኩት ሙከራ ለጊዜው አልተሳካም። የክልሉ መንግስት ቃል አቀባይ አቶ ጌታቸው ባልቻ ከዚህ በፊት በሰጡን ቃል ግን በምዕራብ ኦሮሚያ አንዳንድ ቦታዎች ላይ የመገናኛ መሰረተ ልማቶች በመውደማቸው እንደተስተካከሉ አገልግሎቱ ይከፈታል ብለው ነበር። የኢትዮጵያ አገር መከላከያ ሰራዊት ምክትል ኢታማዦር ሹም ጄኔራል ብርሃኑ ጁላ ባለፈው ወር ውስጥ ለቢቢሲ አፋን ኦሮሞ በሰጡት ቃል በአካባቢው የአገር መከላከያ ሰራዊት በታጣቂዎች ላይ እየወሰደ ካለው እርምጃ ጋር የተያያዘ መሆኑን አረጋግጠው የስልክ አገልግሎት እንዲቋረጥ መደረጉ በታጣቂዎች ላይ የሚወሰደውን እርምጃ ስኬታማ አድርጎታል ብለውም ተናግረው ነበር። በተቃራኒው የኦሮሚያ ክልል ብልጽግና ፓርቲ ቃል አቀባይ አቶ ታዬ ደንዳ ከዚህ በፊት በሰጡን ቃል የአገልግሎቱ መዘጋት መንግስት በታጣቂዎቹ ላይ ከሚወስደው እርምጃ ጋር ግንኙነት የለውም ብለው ነበር። ለአሜሪካ ድምጽ ናኮር መልካ ካምቦ